አንድ ቢያስደስተኝም የኛ አዲስ ዓመት መለወጫ ስለሆነ ሴፕቴምበር ኢለቭንን አስታኮ ስለሚመጣ ያ ትውስታ ምንጊዜ በእኔ ውስጥ አለ እና ልክ ዛሬ እንደ ተፈጠረ አይነት ነገር ነው ስሜት ያለኝና ጥሩ ጥሩ ትውስታ የለኝ ጥሩ ትውስታ አይኖር ሽም በ አይደለም እንዳንቺ ለማመን በሚያስቸግር ሁኔታ በህይወት ለተረፈ ሰው በርቀት በዜና በቴሌቪዥን ለተከታተል ነው፣ ለሁላችንም ምን ያህል የሚረብሽ እንደሆነ የሚታወቅ ነው። ወደዚያች እለት ልመልስሽ ነው። እንደ ወትሮሽ ጠዋት ስራ ገባሽ፣ መስሪያ ቤትሽ የዓለም የንግድ ማዕከል ህንፃ ላይ ነበር። እስኪ ተመልሰሽ ወደዛ ሁኔታ ውሰጅል አመት ባሉ በፊት ለእረፍት ወጥቼ ስለነበር ቀኑ ተምታቶብኛል። የኛ አዲስ አመት መሆኑ ብዙውን ጊዜ አልገባም አዲስ አመትን አልገባም ነበር። እና አጋጣሚ ቀደም ብዬ ነው የገባሁት። የዛን ዕለት መስራት ያለብኝ ሪፖርቶች ስለነበሩ እንደደረስኩኝ መስራት ያለብኝን ሪፖርቶች እንትና ድጌ ልክ ስመለስ በጣም ሀይለኛ የሚጋጭ ድምጽ ነው የተሰማው። በዛን ጊዜ ህንጻው እየታደሰ ነበር፣ ከላይ ያደሱ እየወረዱ ነበር ያሉትና፣ እቃ ሲወድቅ ምን ሲል ይሰማል ብዙ ጊዜ ግማሾቹ አይ እንደ ልማዱ ከላይ ዕቃ የወደቀ ነው ይላሉ፣ ግማሾቹም እረ አይደለም ከውጪ ነው ይላሉ እና መጨረሻ ወደ መስኮቱ አካባቢ ያሉት አይ ሄሊኮፕተር ነው የተጋጨው የሚል ነገር መጣ። አሁን በዚህን ጊዜ በቃ ሁላችንም ወጣን ወደ ደረጃው፣ በደረጃ ነው መውረድ የምትችሉት የሚል ትእዛዝ መጣ። እየወረድን ያለ ነው በቃ እየወጣንን ያለ ነው። ስንተኛ ፎቅ ላይ ነበራችሁ? ፈለቁ እኔ ብዙም ላይ አይደለሁም። ስድስተኛ ፎቅ ላይ ነበርኩኝ። የትኛው ታወር ነው? ሁለተኛ የተመታው ታወር ነው እና እየወረድን እያለን የእሳት አደጋ ሰራተኞቹ ይወጣሉ፣ በደረጃው ወደ ላይ ይወጡ፣ ቀስ ብላችሁ ውረዱ፣ ቀስ ብላችሁ ውረዱ እያሉ እነሱ በአንደኛው ሳይድ ወደ ላይ ይወጣሉ፣ እኛ በአንደኛው ሳይድ ወደ ታችን እንወርዳለን። እና ቀስ እያላችሁ ውረዱ፣ አይዟችሁ ይላሉ፣ ግን ምን እንደተፈጠረ አናውቅም። ውጭ ከወጣም በኋላ ወርደን የፈራረሰ መሬቱ ላይ የወደቀ ነገር አለ እና ምንድን ነው ብለን ከመንገድ ተሻግረን ስናይ ያ መጀመሪያ የተመታው ፎቅ እሳት፣ በቃ በጎን በኩል እሳት ነው የሚታየው እና እስከዛን ድረስ ምን እንደሆነ አናውቅም። አቆመን ቆመን እያየነን ያለ ነው። እንዲህ ምን እንደሚደረግም አላወቅንም። በቃ ያው የእሳት አደጋዎች እየገቡ ስለሆነ ያጠፋሉ የሚል አይነት ነገር ነው። በቃ ሁሉም የተምታታ እንትን ነው ያለው ከዛ ከላይ በቃ ልክ እንደ ወረቀት የሚበን ነገር ይታያሉ። ትንሽ ስ ወደ ታች እስከሚቀርብ ድረስ ከዛ እየቀረበ ሲመጣ የሚታይሽ እጅና እግር እንደዚህ በቃ እንትን ሲያደርግ ይታይሻ ሰው እንደሆነ የሚታወቅሽ እጅና እግር ሲወራጭ ይታይሻለ ካ ሰው ነው የሚወርደው ከላይ ከፎቁ ላይ የሚዘሉ ናቸው። አዎ ከፎቁ ላይ የዘለሉ የሚወርዱ ናቸው እና እዛው ቆመን እያለን ሁለተኛው እንደገና በቃ ገባ እንደሆነ ማናቅም፣ ብቻ ግን በቃ እንደዚህ በጣም መጥቶት ወደ ውስጥ የገባ ነገር የተጫርና የገባ ነገር ነው የሚታየው እና በቃ ተበታተን፣ ከዛ ሁሉም በየአቅጣጫው ሄደን መንገዳችን ጀመር። ሁላችንም በያለንበት ወዴት እንደሆነ ማላቅም የሚሄደው፣ ብቻ መሄዴን ነው የማውቀው። እና በጣም ረጅም ከሄድኩኝ በኋላ መኪና ጋር ተሰብስበው ሰዎች በሬዲዮ ያዳምጣሉ። አሁን ወደ መኪናው ጠጋ ብዬ ምንድን ነው የተፈጠረው ምንድን ነው ብዬ ጠየቅኩኝ። ስጠይቅ አንደኛው አልሰማሽም ወይ? ሁለቱም ወርልድ ትሬድ ሴንተር በፕሌን ነው የተመታው። የፔንስልቬኒያም የእንትኑንም ነገረኝ። ታክ ነው አለኝ። ጥቃት ደርሷል አለሽ። ጥቃት ነው ይሄ ጥቃት ነው የደረሰው ጥቃት ነው እና እነዚህ እነዚህ ቦታዎች ሁሉ ተመተዋል አለኝ። እና በቃ የዛን ጊዜ ምን ያህል ተስፋ እንደቆረጥኩኝ እና የትም እንደሚሄድ ምንም እንደሆንኩም አላስታውስም። በቃ ዝም ብዬ ነው የሚሄደው አጋጣሚ ደግሞ ከዛ ስወርድ ልክ መውጣት ከጀመርኩኝ በኋላ ቆይ ቦርሳዬን ሊያዝ ብዬ ቦርሳዬን አውጥቼ ይዤ ነበር የወጣሁት። ውስጡ ሴልፎኔ አለ፣ ግን ቻርጅ አልተደረገም የለውም እና ከዛ መንገድ ስጀምር ትዛ ለኝ ሰዋጣው ማሲ የለውም እና ምንም መደወልም አልችልም። አሁን እየሄድኩኝ ያለው ይመስለኛል። እንግዲህ ባለቤቴ ይሞክራል መሰለኝ። ታወሩ ላይም የነበረ ነበር የኮኔክሽን ለስልክ እንትንም ታወሩ ላይ ነበር። እሱ ራሱ ስለተመጣ አይሰራም። ስልክም ማይሰራ ኦኬ። እሺ በቃ ይሄድኩኝ ያለው ባለቤቴ ለካ አዝቱ አብሮ የሚሰሩ ሰራተኞች እንደ ተመታ ባለቤት የት ነው የምትሰራው ምናምን ብለው ይጠይቁታል። እና አላየም እሱ እንዲህ ነው ሲያቸው፣ አረ እንደዚህ አይነት ወሬ አለ ብለው ይነግሩታል። እና ሲያይ ተመ በቃ እሳቱ ይታያል፣ በቴሌቪዥን የትም ቦታ ይታያል። አሁን ከዛ እሱ በስልኬ ይሞክራል። ያው ስልኬ አይሰራም። በጣም ረዥም ከሄድኩኝ በኋላ በእጄ ይዤዋለሁ ስልኩን እና ስልኩ እጄ ላይ ጠራ ሳነሳ፣ እሱ ነው ለኝ እኔ ባለቤቴ ነው እና የት ነኝ ሲለኝ፣ እኔ የት ጋር እንዳለሁ አላውቅም አልኩት። እስኪ መንገዱን ቀና ብለሽ አንብቢው አለኝ። ሳነበው መንገዱን እዚህ ቦታ ነኝ ያለሁ። በቃ እዛው ጋር ጠብቂኝ መጣሁኝ አለ። ያው በእግሩ ነው ወክ የሚያደርገው። ምንም እንቅስቃሴ የለም፣ መኪናው በሙሉ ተጣባቋል። መንገዱ ሁሉ ምን ሁሉ በቃ የተረባበሸ ነገር ነው ያለው። በዚህ ሰዓት ምን ምን ሰዓት ነበረ? የመሸ ነው አዎ፣ ወደ ሰዓት በኋላ ባበሻ ዘጠኝ ሰዓት አካባቢ ይሆናል። አሁን ከዛ እሱ እዛ መጣ። ምንም ምርጫ የለም ሄጃም የለም እኛ የምንኖረው ኒው ጀርሲ ነው። መንገዱ ተዘግተዋል። ታነሎቹ ተዘግተዋል። አንድ መንገድ ያለው ፌሪ ቦት ነው። ፖሊሶቹም ይነግራሉ ወደ ኒው ጀርሲ የምትሄዱ ሰዎች ፌሪ ቦት ነው መውሰድ የምትችሉት እያሉ ይናገራሉ። ወደዛ መንገድ ጀመር ንበቅራችን መሽቷል። ያው ሰልፉ በጣም ጥምጥም ነው። በቃ ሁሉ ሰው እሱን ነው የሚጠብቅ የነበረው። ጠበቅን በአበሻ ሶስት ሰዓት ይሆናል። በዛን ሰዓት ነው በቃ ያገኘ ነው። ሁለት ልጆች አሉኝ ብለሽኛል። በጊዜው ትንንሾች እንደነበሩም ገልጸሽልኛል። እና የልጆችሽስ ነገር እንዴት አድርጋችሁ ልትገናኙ ቻላችሁ? ልጆቼ፣ ሴቷን ጠዋት ትምህርት ቤት አስገብተን ነው የምንሄደው። ትንሹም ደግሞ ቤቢሲት አለችው እነሱን እንዲያመጡልኝ ጓደኛ ያለች እና እሷ እንድታመጣልኝ ለመንገር ፈልጌ ነበር እና ምንም መገናኛ አላገኘሁም እና መጨረሻ ላይ ወደ ሱቅ ጎራ ብለን ባትሪ ሞቶብኛል እና ቤተሰብ ማግኘት አለብኝ እባክህ ቻርጅ አድርግልኝ ስለው አለ እና ደውዬ ልጆቹን አምጪ ታመጫቸዋለሽ ወይ ስላት ኦልሬዲ አምጥቻቸው እኔ ጋ ናቸው ልጆቹ አለችኝ እሷ በቃ ሀሳቢያ አትሊስት ልጆቹ ገብተዋል ማታ ካበሻ ሶስት ሰዓት በኋላ ነው እንግዲህ የገባ ነው ግን በጊዜው ልጄ የምትማርበት ትምህርት ቤት የተመታውን ህንጻ ኒው ጀርሲ ሆነሽ የትም ቦታ ሆነሽ ይታያል የልጄ ትምህርት ቤት ደግሞ ፊት ለፊት ከእነሱ ትምህርት ቤት በደንበኛ ይታያል መስሪያ ቤቴ በየአመቱ ለልጆች ክሪስመስ ሲሆን የሚከበርላቸው እንትናል እና ወስዳት አለሁኝ በየአመቱ ወስዳት ነበር፣ እና ታውቀዋለች። ያን ጊዜ ሴቷ ልጅሽ ትንሽ ነፍስ ታውቅ ነበር? የስንት አመት ነበረች? ሁለተኛ ክፍል ትሁን አንደኛ ክፍል ትሁን እንደዛ አካባቢ ናት። ትንሽ ነች። እሺ። እና እናቴ እኮ እዛ ነው የምትሰራው ብላ ታለቅሳለች፣ ለልጆቹ እያወራች እና እንደዛ ያ ያ ነገር ጭንቅላቷ ውስጥ አለ። እና ማታ ቤስክ እስከምገባ ነው የምትጠብቀው ሬዲ አይታለች። እና ሁኔታዎችን ሁሉ ደንቅጣ ነው እየጠበቀችኛለችው እና ልጄ ደግሞ ገና ስድስት ወሩ ነበረ ፈለቁ። በዚህ ሰቅጣጭ ጥቃት ወደ ሶስት ሺህ የሚሆኑ ሰዎች ህይወት ነው የጠፋው። ምን እንደተከሰተ ካወቅሽ በኋላ የአእምሮ መረበሽ የፍርሀት ስሜት ተከትሎ ነበረ በአንቺ ላይ ገርምሽ፣ ልክ ቤት ከገባሁኝ አንድ ከግማሽ ሰዓት በኋላ ሊሆን ይችላል፣ የመስሪያ ቤት ዋነኛው ደወለና ሁሉንም ነገር ጠየቀኝ። ምንም ነገር እንደማይፈጠር የሚያበረታታሽ ቃል የለም እንደሱ አይነት። ለካ በዚህም ሰዓት እንደዚህ አይነት ነገር አለ ብለሽ የሚያሳስብሽ ነገር አለና አይዞሽ፣ ምንም ነገር የሚፈጠር ነገር የለም። የሚሰማሽ ነገር አለ፣ የተመታሽ ነገር አለ ወይ ምናምን ብሎ ጠየቀኝ። አይኔ ምንም አልተመታሁኝም፣ ደህና ነኝ አልኩት። ምንም ነገር ቢያስፈልግ ሀያ አራት ሰዓት ቁጥሬ ይኸውልሽ ብሎ ቁጥሩን ሰጠኝ እና ከዛ አትሊስት ለካ የሚፈልግም ሰው አለ ብዬ ትንሽ ጭንቅላት እንትን ማድረግ ጀመረ። ተረጋጋ። አዎ ተረጋጋ። ከዛ ወዲያውኑ ሳይካትሪስቶች አሉ አይደል? ያው አዎ። በመስሪያ ቤት አሬንጅ ተደርጎ ፈልገሽ ብቻ ምትሄጅበት ሳይሆን የግዴታ ሁኔታ ውስጥ ስለነበርሽ፣ ስራ ምንም ከመጀመሩ በፊት ስራ በቃ ስራ እንዳለ ነው ባትመጡ ብትሉ ምንም ችግር የለም እና ግን ይሄን አቴንድ ማድረግ አለባችሁ ተብሎ እሱን አቴንድ አድርገናል። ረዳሽኛል? አዎ በጣም በጣም ፈለቁ። የድሮ መስሪያ ቤትሽ ነበረበት የዓለም የንግድ ማዕከል፣ እነዚህ ሁለቱ ሰማይ ጠቀስ ህንፃዎች የነበሩበት ቦታ መቅረብ ምን አይነት ስሜት ይሰጥሻል? ወደዛ አካባቢ ስትሄጂ፣ ወይም አትሄጂም? ወይ ትፈሪያለሽ? ወይ ለብዙ ጊዜ አልሄድኩም። ግን አሁን ህንፃው ከተሰራ በኋላ አንድ ጊዜ ሄጃለሁ። ጥሩ ስሜት የለኝም። አየሁት ቦታውንም ግን ያሁኑ አይደለም የሚታየኝ የነበረው፣ ሄጄም የሚታየኝ ያሁኑ አይደለም እና ሁሉ ነገር እንደ አዲስ ነው የሚታየኝ የነበረው። እና ጥሩ ጥሩንትን የለኝም። ያው የዛለት የሆነው ነው የሚመጣብሽ ተመልሶ። አዎ። ልጆችሽ እንግዲህ አሁን አድገዋል። የመስከረም አንዱ ጥቃት ራሱ ከደረሰ ሀያ ዓመት ደፍኗል። እናታቸው ከዚህ መዓት በመውጣትሽ ምን ይላሉ? ትልቋ ነች የምታስታውሰው። እሷ ብዙ ጊዜ ይሄን ቀን በጣም ታከብረዋለች እና እኔንም የመጀመሪያ እንትን ማገኘው ከእሷ ነው ስልክ የምትደውለው የምታናግረኝም እሷ ነች የመጀመሪያ። እና ይሄን ቀን በጣም እግዚአብሔርን የምታመሰግንበት ቀን ነው። እኔም እግዚአብሔርን የማመሰግንበት ቀን ነው። ይሄንን እድሜ ሰጥቶ ልጆችን እንዳሳድግ የእነሱን ውጤት እንዳይ ስላበቃኝ እግዚአብሔርን በጣም ነው የማመሰግነው። በዚህ ሁኔታ ውስጥ ማለፍሽ፣ እንደዚህ ካለ ሰቅጣጭ አደጋ ውስጥ በህይወት መትረፍ መቻልሽ፣ በአንቺ በነበረሽ የህይወት ፍልስፍና የእለት ተዕለት ኑሮሽ እንዴት አድርጎ ቀየረሽ? ህይወትን የምኖረው ዛሬን ነው፣ ዛሬን ብቻ እንደምኖር ነው የማስበው። ብዙ ማሰብ፣ ብዙ መጨነቅም አግባብነት የሌለው መሆኑን አውቃለሁ። ነገን ብሎ መጠበቅም ምንም ዋስትና እንደሌለው አቃለሁ። ማንም ሰው ዛሬን ነው ዛሬን ነው ተደስቶ ማለፍ ያለበት ነገን የጠበቀ ሰው ነገን ላያገኝ ይችላል እና በእኔ በህይወት የለወጠኝ አንዱ ነገር ይሄ ነው። አንቺ ትሰሪበት የነበረው የዓለም የንግድ ማዕከል አንደኛው ህንፃ ላይ በአንድ ትልቅ ኩባንያ እንደውም ምክትል ፕሬዚደንትነት ደረጃ ደርሳ የነበረች ወጣት እስከዳር ዳር መላኩ ፔንታገን ደግሞ የመከላከያ ሚኒስቴር ህንፃ ላይ ሽብርተኞች ባጋጩት አውሮፕላን ላይ ተሳፋሪ የነበረ ወጣት ዶክተር የኔነህ በትሩን በዚህ ቀን አተናቸዋል። ሁለቱን ነው እንግዲህ የምናውቀው። አንድ ሌላ ኢትዮጵያዊም እንደነበረ በእርግጠኝነት በስም አናውቀውም፣ ሰምተናል። ነገር ግን አንቺ ይህንን ሶስተኛውን ኢትዮጵያዊ በግልሽ እንደምታውቂው ገና ወጣት ልጅ ነው። ግፋ ቢል ሀያ አምስት ሀያ ስድስት እንደዛ ቢሆን ነው። የሀጂ ለገሰ ልጅ ነው። የኢትዮጵያ ሀጂ ለገሰ የሚባሉ ቡናና ቆዳ ኤክስፖርት ናቸው። የእሳቸው ልጅ ነው። እሺ። ስለዚህ ይኸው የምናውቀው እንግዲህ ሶስት ኢትዮጵያውያን በወጣት በአፍላ የሙያ የህይወት እድሜ ላይ የነበሩ ነው ያጣ ነው። ሌሎችም ሊኖሩ ይችላሉ በስም ማንነታቸውን ባናውቅ ነው። ወገኖችሽ ኢትዮጵያውያን ሰለባ መሆናቸውን ስትሰሚ ምን ተሰማሽ? ብዙ ጊዜ ህይወትን ለማስተካከል ብለሽ ትለፊያለሽ፣ ትሮጫለሽ፣ ትሮጫለሽ፣ ትወጃለሽ ግን ህይወት ባልጠበቅሽ መንገድ ያገኝሻል እና ይሆናል ተብሎ ከሀገር ተርቆ ወጥቶም እንደዚህ አይነት ነገር ሊያጋጥም መቻሉ ህይወትሽን ብዙ የትም ብትሄጂ የትም ህይወትሽን መኖር ያለብሽን እንትን በደስታ መኖር እንዳለብሽ ነው። የትም ቦታ ተከፍቶ መኖር የለበትም። ሰው አገር ቤትም አሜሪካን ሀገር እድል አላጋጠመኝም አልሄድኩም ብሎ ሰው በጭራሽ መከፋት የለበትም። የትም ቦታ ብትሄጂ የትም ቦታ ብትሆኚ አንቺ የምትኖሪው ላይፍ የትም መኖር ያለብሽን ላይፍ ነው የምትኖሪው እና ህይወት ተስተካክሎልሽ መኖር ማለት ያ የመጨረሻ ማለት አይደለም። እንዲም ርቆ ሄዶ ከቤተሰብ ናፍቆት ምርቀሽ ከሁሉ ነገር እንትን ሆነሽ ይህን አይነት ነገር ሊያጋጥም ይችላልና በጣም በጣም ልቤን ሰብሮታል። በጣም አሳዝኖኛል። ይሄ ጥቃት ከደረሰ በኋላ ኒውዮርክ በአጠቃላይ አሜሪካ እንዴት ተቀየሩብሽ? ኒውዮርክ እንዴት ተቀየረች? ፈለቁ። ኒውዮርክ እስከ መጨረሻው ነው የተቀየረው። አሁን አሁን በዚህ በኮቪድ ድፍን ዓለም የድፍን ዓለም ህይወት ተለውጧል። ኒውዮርክ በዛ በሴፕቴምበር ኢለቭን ጉዳይ በቃ ልክ ይህን አሁን የተለወጠውን ያህል የኒውዮርክ ላይፍ ተለውጧል፣ እንደ ድሮ አይደለም። በጣም በጣም በሰው ላይ በጣም ብዙ ጫና አምጥፎበታል። ያንን አውቃለሁኝ። በማንም ሰው ላይ በአካባቢው በነበረው የኒውዮርክ ነዋሪ ለሆነውም ህይወትም ብዙ ለውጦታል። እንግዲህ ወይዘሮ ፈለቁ ክፍሉ ይህንን ያሳለፍሽውን ዘግናኝ ተሞክሮ ለአድማጮቻችን ለማካፈል ፈቃድሽ በመሆኑ በአድማጮቻችን ስም እጅጉን አድርጌ አመሰግናለሁ። በዚህ አጋጣሚ ለወገኖችሽ ለቤተሰብ የምታስተላልፊው የአዲስ አመት መልእክትም ካለ? ለኢትዮጵያውያን ወገኖቼ በሙሉ አዲሱ አመት የሰላም፣ የፍቅር፣ የጤንነትና እንደ ድሮ ሆነን የምንኖርበት አመት እንዲያደርግልን የምንጊዜም ጸሎቴ ነው ምኞቴም ነው። እንኳን ለአዲሱ አዲሱ ዓመት አደረሳችሁ። ላለው ሁሉ ጭንቀት አልፎ ሁሉ ፍርሃት አልፎ በሰላም የምንኖርበት በሰላም እንደ ድሯችን የምንቀጥልበት ዘመን እንዲያደርግልን የምንጊዜ የምኞቴ ነው። አመሰግናለሁ። ቴንኪው።